ሰዎች የኤች አይ ቪ ምርመራ እንዲያደርጉና ቫይረሱ ከተገኘም መድኃኒቱን እንዲጀምሩ በሽታውን ለመዋጋትም የበለጠ ንቅናቄና የፖለቲካ ቁርጠኝነት እንደሚያስፈልግ የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ዩኤስኤአይዲ አሳሰበ። የበለጠ ተጋላጭ በሆኑ የህብረተሰብ ክፍሎች ላይ ያተኮረው ዘመቻ ውጤት እያመጣ መሆኑም ተገልጿል። በዩኤስኤአይዲ የገንዘብ ድጋፍ ከሚካሄዱ ፕሮጀክቶች አንዱ የሆነውን የድሬዳዋ ማቆያ ማዕከል ጉብኝት የተከታተለው ዘጋቢያችን እስክንድር ፍሬው ዝርዝሩ ልኳል። በኢትዮጵያ የኤችአይቪን ስርጭት ከመዋጋት አንጻር ከፍተኛ ውጤት መገኘቱ በተለያዩ አጋጣሚዎች ተገልጿል። የዛሬ 10 ዓመት 1.2 ሚሊዮን የነበረው ቫይረሱ በደማቸው ውስጥ የሚገኝ ሰዎች ቁጥር አሁን 740 ሺህ መሆኑ ከሚጠቀሱት ማሳያዎች አንዱ ነው። የተገኘው ውጤት አበረታች ቢሆንም በበርካታ የህብረተሰብ ክፍሎች ዘንድ መዘናጋት መፍጠሩም ይነገራል። በየአመቱ 20 ሺህ አዳዲስ ሰዎች ለቫይረሱ የመጋለጣቸው ምክንያት ይኸው እንደሆነም መረጃዎች ያሳያሉ። ይህንኑ መዘናጋት በማስቆምና በተባበሩት መንግስታት ድርጅት የኤድስ ፕሮግራም የወጣውን የዘጠና ዘጠና ዘጠና ግብ ለማሳካት መንግስትና አጋሮቹ ዘመቻ ከጀመሩ ጥቂት ወራት ተቆጥረዋል። ዘጠና ከመቶ የሚሆኑ ሰዎች ተመርምረው ራሳቸውን እንዲያውቁ ማድረግ፣ ቫይረሱ ከተገኘባቸው ውስጥ ዘጠና ከመቶ የሚሆኑት መድኃኒቱን እንዲወስዱ ማስቻልና መድኃኒቱን ከሚወስዱት ዘጠና ከመቶ የሚሆኑት ደግሞ በደማቸው ውስጥ ያለውን የቫይረስ መጠን በከፍተኛ ሁኔታ እንዲቀንሱ መርዳት ነው የሶስቱ ዘጠናዎች ትርጉም። ዘመቻው በተለይ ከፍተኛ ተጋላጭ በሆኑ የህብረተሰብ ክፍሎችና አካባቢዎች ላይ ያተኩሯል። በዩናይትድ ስቴትስ መንግስት የገንዘብ ድጋፍ በድሬዳዋ ከተማ የሚካሄድ ፕሮጀክት ደግሞ ከዘመቻው እንቅስቃሴ ማሳያዎች አንዱ ነው። የፕሮጀክቱ አካል የሆነውና በከተማዋ የሚገኘው ማቆያ ማዕከል ሴተኛ ዳሪዎች እንዲመረመሩበት እንዲያርፉበትና አስፈላጊውን ምክር እንዲያገኙበት የተዘጋጀ ነው። ለአምስት ዓመታት ሃምሳ ሚሊዮን ዶላር በተመደበለት ፕሮጀክት ስር የሚገኘው ይህ ማዕከል በዩናይትድ ስቴትስ ዓለም አቀፍ የልማት ተራዶ ድርጅት ዩኤስአይዲና በሌሎች አገሪቱ የጤና ባለስልጣናት እንደዚሁም ዲፕሎማቶች ተጎብኝቷል። ማዕከሉ ተጋላጭ የሆኑ በርካታ የህብረተሰብ ክፍሎች ራሳቸውን እንዲያውቁ ማስቻሉን የገለጹት የዩኤስአይዲ የጤና ዳይሬክተር ቤታን ሞስኮ የበለጠ ንቅናቄና የፖለቲካ ቁርጠኝነት ሊኖር እንደሚገባም አሳስበዋል። እዚህ ድምዳሜ ላይ ለመድረስ ምክንያት ከሚሆኑት አንዱ ይህ በከፍተኛ ደረጃ ተጋላጭ በሆኑት ላይ የሚያተኩር መሆኑ ነው። ስለዚህ ይህ ተጋላጭ ሆኑ የሚመጡበትና ምርመራም የሚያደርጉበት ነው። እንደሚጠበቀውም በሌሎች ቦታዎች ከሚታየው በበለጠ ቫይረሱ በደማቸው ውስጥ ያለ ሰዎች ታገኛለህ። ምክንያቱም ኢላማ እያደረግን ያለነው በጣም ተጋላጭ የሆኑትን ነው። በተለያዩ የአገሪቱ አካባቢዎች በሚገኙ ማህበረሰቦች የበለጠ እንቅስቃሴ ሲካሄድ ማየት ፈልጋለሁ። የበለጠ ተጋላጭ የሆኑትን ኢላማ በማድረግ ሰዎች ተጋላጭ ከሚያደርግ ባህርይ አንጻር የሚያሳስባቸው ሁኔታ እንዳለ እንዲመረመሩ በማበረታታት ለምርመራ ሊሄዱ የሚችሉበት ቦታ የቱ እንደሆነም ማሳወቅ ይህ ደግሞ የበለጠ ማህበራዊ ንቅናቄ ማለት ነው። ከፖለቲካ መሪዎች ትክክለኛው ቁርጠኝነት መኖሩን ማረጋገጥ ማለትም ነው በፌዴራል በክልልና በወረዳ ደረጃ በሀገሪቱ ያሉና መመርመር የሚያስፈልጋቸው እንደዚሁም መመርመር ያለባቸው ሁሉ እንዲመረመሩና ቫይረሱ ከተገኘባቸውም መድኃኒቱን በቶሎ እንዲጀምሩ ለማስቻል ነው ያሉት። በዩኤስአይዲ የሚደገፈው ፕሮጀክት ዋና ኃላፊ ዶክተር እንዳለወርቅ አለማው ዋነኛ ስራቸው ቫይረሱ ያለባቸውን ሰዎች በመለየት ከህክምና ጋር ማገናኘት መሆኑን ገልጸዋል። በዋነኛነት የምንሰራው ኤች አይቪ በደማቸው ያለባቸው የህብረተሰብ ክፍሎችን በመለየትና ና በህክምና በማገናኘት አሁን ሳይንስ የደረሰበት አንድ ሰው ኤች አይቪ በደም ውስጥ ካለ ካለና ህክምና ላይ ከተቀመጠ ኤች አይቪን የማስተላለፍ እድሉ በከፍተኛ ደረጃ እስከ ዘጠና ስድስት በመቶ ይቀንሳል። ይሄ በዋነኛነት የሚሰራው ለኤች አይቪ ከፍተኛ ተጋላጭ የሆኑ የህብረተሰብ ክፍሎች ላይ የሚሰራውን አገልግሎት የዲማንድ ክሬሽን በተለይ ለጤና አገልግሎቶች ተነሳሽነታቸውን እንዲጨምርና በተከታታይ ህክምናውን እየመጡ ኤች አይቪ ፖዘቲቭ በሚሆኑበት ጊዜ ወዲያውኑ በመለየት ወደ ህክምና ሊንክ በማድረግ ለውጥ ለማምጣት የሚሰራ ፕሮጀክት ነው። ያ ለየት ያለ ያደርገዋል። አጠቃላይ ህብረተሰቡ ላይ የሚሰራው ስራ በበቂ ሁኔታ ኤች አይቪ ፖዘቲቭ የሆኑ ሰዎችን ለመለየት የሚያስችለውን በተለይ ኮስት ኢፌክቲቭ ሆኖ ታርጌትድ ሆኖ ኤች አይቪ በከፍተኛ ሁኔታ ያለባቸው ጂኦግራፊክ ኤሪያስ ወይም ደግሞ ቦታዎችና የህብረተሰብ ክፍሎችን በመለየት ኤች አይቪን ለይቶ ለህክምና ማገናኘት ነው። በአብዛኛው የምንሰራው በዋነኛነት ለሴተኛ ዳሪዎች ላይ ሲሆን በሁለተኛ ደረጃ ደግሞ ደንበኞቻቸው ላይ በአንዳንድ ጥቅማ ጥቅሞችና በገንዘብ ደግሞ አልፎ አልፎ ወሲባዊ ግንኙነት የሚፈጽሙ የህብረተሰብ ክፍሎች እንደዚሁም ደግሞ ረጅም ርቀት የሚነዱ ሹፌሮች ላይ አብረን የምንሰራ ሲሆን በእነዚህ የህብረተሰብ ክፍሎች ላይ አሁንም ከሌላው ህብረተሰቡ ከፍ ባለ ሁኔታ ኤች አይቪ እንዳለ ለማረጋገጥ ችለናል። እስቲ ከቅድሙ ፕሬዘንቴሽን ወይም ካደረጉት ገለጻ ልነሳ ና ድሬዳዋ ውስጥ በሺዎች የሚቆጠሩ ሴተኛ አዳሪዎች አሉ ብለዋል። ሀያ አምስት ከመቶ የሚሆኑ ደግሞ በየአመቱ ይጨምራሉ። የዛን ቁጥር ሀያ አምስት ከመቶ ማሰላኝ እንግዲህ ቅድም ሲያብራሩ እሱን ቁጥር ይንገሩ። መጀመሪያ አዎ፣ በድሬዳዋ ውስጥ በሰራ ነው ጥናት መሰረት እራሳቸውን የለዩ ና ሌሎች ደግሞ ይህን ስራ ውስጥ እንዳሉ የለዩዋቸው አጠቃላይ ሆኖ ሁለት ሺ ሁለት መቶ ሁለት ሴተኛ አዳሪዎች ሲኖሩ አገልግሎት ተጠቃሚዎቻችን ላይ በሰራ ነው ተጨማሪ ጥናት ደግሞ 25 በመቶ የሚሆኑ ካሉት ቁጥሮች 25 በመቶ የሚሆኑ ወይም ደግሞ ከእያንዳንዱ አራት ሴተኛ ዳሪዎች አንዷ በባለፈው አንድ አመት ውስጥ እንደ አዲስ እዚህ ከተማ ውስጥ የገቡ ናቸው። ስለዚህ ምንድነው ቁጥሩ ከጊዜ ወደ ጊዜ እየጨመረ የሚመጣ እንደሆነ እንደዚሁም ደግሞ እንቅስቃሴ አለ። በየአመቱ 25 በመቶ ይጨምራል። ከዛ ውስጥም ደግሞ ከአንድ ከተማ ወደ ሌላ ከተማ የሚንቀሳቀሱ አሉ። እዚሁ ከተማ ውስጥ ሆነው ደግሞ አሁን ለምሳሌ እዚህ ከአንድ ሆት ስፖት ወይም ደግሞ ሴተኛ ዳሪዎች ከሚበዙበት ዴንሲቲ ካለው አካባቢ ወደ ሌላ አካባቢ ይቀይራሉ። ስለዚህ ይህን ዳይናሚክ ጠብቆ መስራቱ በጣም ጠቃሚ ሆኖን ያገኘ ነው። ምክንያቱም የአቻ መሪዎቹና የአውትሪች ወርከሮቹ ኮሚኒቲ ውስጥ ያሉ የጂኦግራፊክ ኤሪያዎችና አዳዲስ የገቡ ሴተኛ ዳሪዎችን በመለየት የባህሪ ለውጥ ኮሚኒኬሽን የመስራት ወደ አገልግሎቱ እንዲገቡ የማድረግ ምርመራ የማድረግ ስራ ስለሚሰሩ ከሌላው ቦታ በተለየ ታርጌቲንግ ወይም ደግሞ አቅጣጫውን ጠብቆ በአስቸኳይ ጊዜ ውስጥ በፍጥነት የኤች አይቪ አዳዲስ የኤች አይቪ ኢንፌክሽኖችን ለይተን ሕክምና ላይ እንድናስቀምጥ እንደ ኮሚኒቲ ሌቨል ወይም ህብረተሰብ ውስጥ እንዳለ የኤች አይቪ መከላከል ስራ በጣም ረድቶናል። በዚሁ ማቆያ ማዕከል በክሊኒካል ነርስነት የምታገለግለው ወጣት ሰላማዊ ቲማም ተገልጋዮቹ ከፍተኛ ጠቀሜታ እያገኙ መሆኑን ታስረዳለች። ግማሾቹ ራሳቸውን ያወቁ ፖዝቲቭ ሆነው ራሳቸውን እየጠበቁ ሌሎችን የሚጠብቁ የማዕከሉ ተጠቃሚዎች አሉት። እንደዛውም ደግሞ ኔጌቲቭ ሆነው ራሳቸውን ለቀጣይ ኤች አይቪ እንዳይይዙ የሚማሩ ልጆች አሉ። በነዚህ በፐርሰንት ብዙዎቹ በፐርሰንት ብዙ የሌለባቸው ይበዛሉ። ያለባቸውም ደግሞ ቁጥሯ አናሳ ቢሆንም አሉም በማዕከል ውስጥ የሚታቀፉ ማለት ነው። አንቺ ስታየው እነኚህ ሴቶች እዚህ ባይመጡ ኖሮ ብለሽ ይሄኮ ችግር ይገጥማቸው ነበር። እዚህ በመምጣታቸው ይህንን ጥቅም አገኙ። ምት ምንድን ነው? እጅግ በጣም ብዙ ማለት ከጤናው አኳያ ራሳቸውን ኤችአይቪ ሲጀምር ኤችአይቪ ምን እንደሆነ በምን እንደሚተላለፍ የማያውቁ ምንም አይነት እውቀት የሌላቸው ግን በዚህ ስራ ውስጥ የኖሩ አዳዲሶችም ነባሮችም ወደ እኛ ጋር መጥተው የባህሪ ለውጥ እንዲሁም ስለ ኤችአይቪ በቂ እውቀት የኮንዶም አጠቃቀማቸው አሻሽለው የተሻለ ሰው ሆነው ከዚህ ስራ ወጥተው የተሻለ ቦታ የደረሱ ብዙ እንትሮቻቸው አሉ። በጣም በሚገርም ሁኔታ ማለት ነው። እጅግ በጣም የሚያሳዝኑ ኢትዮጵያ ውስጥ እንዲህ አይነት የሚያሳ ማለት በስራቸው በጣም የተጎዱ ሶሻል ብትለው፣ ኢኮኖሚ ብትለው፣ ሳይኮ ሶሻል ብትለው ሳይካትሪ ላይ ራሱ ብዙ የተጎዱ እኛ መካከል መጠው የባህሪ ብዙ ለውጥን ያገኙ አመስግነውን ያለ የሄዱ ከዚህ ማዕከል ወጥተው ስቲል እስካሁን ድረስ የሚደውሉልን እናንተ በመኖራችሁ የተሻለ ህይወት እንድኖር አርግቶኛል ተስፋ ከመቁረጥ ወጥች፣ ያለው ከሱስና ከተለያየ ራሴን አደጋ ከሚጥል ነገሮች ታቀብ ያለው፣ እንዲሁም ኤች አይቪ እንዳይዘኝ የበኩሌን ድርሻ አርግቼ ራሴንም ወገኔንም ጠቀም ያለው የሚሉ በጣም ብዙ እንትኖች አሉ። እርግጠኛ ነኝ ይሄ ማዕከል ባይከፈት ማለት ነው የእውነት ነው ምልክ ብዙዎቹ ኤች አይቪ ፖዚቲቭ ይሆናሉ። ራሳቸውን ሳያውቁ ይኖራሉ። ስለ ስራው አደገኝነት ሳይረዱ ይኖራሉ። እንዲሁም የትም በቅ ማለት አንዱ አንዱ የኢትዮጵያ ክፍላችን የሆነ ማህበረሰብ የጎደለ አይነት ነገር ይኖራል። በሳይኮሶሻልም በኢኮኖሚም በተለይ በጤናውም ዘርፍ ማለት ነው። ይህ ማዕከል በመከፈቱ በጣም እጅግ በጣም ማለት ነው የእውነት ማለት የሚረዱንን ሰዎች እንድናመሰግር አርግቶ ናል እኛ ያለነው በቅርበት ያለውን ነገር ስለምናቅ ማለት ነው። በድሬዳዋ ከተማ የሚገኘው ይህ ፕሮጀክት ዩኤስኤአይዲ ከፍተኛ የገንዘብ ድጋፍ ከሚያደርግላቸውና በተለያዩ የሀገሪቱ አካባቢዎች ከሚገኙት አንዱ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።